ስፖርት ትናንት በዩኤስ አሜሪካ በቺካጎ ከተማ በተደረገ የማራቶን አትሌቲክስ ሩጫ ብሪታንያዊ ሞፋራ አሸንፏል። በሁለት ሰከንድ ኢትዮጵያዊውን ሙስነት ገረመውን ቀድሞ በመግባት አሸናፊ ሆኗል። ሞፋራ የመጀመሪያ የሆነውን የማራቶን ድሉን በሁለት ሰዓት አምስት ደቂቃ አስራ አንድ ሰከንድ ጨርሶ ሲያጠናቅቅ ኢትዮጵያዊ ሙሲነት ገረመው ሁለት ሰዓት አምስት ደቂቃ አስራ ሶስት ሰከንድ። እጅግ አንዱ አንዱን ለማስቀረት ፉክክር ያየለበት ነበር። ጃፓናዊ ሱጉሩ ኦሳኮ ሁለት ሰዓት አምስት ደቂቃ አምሳ ሰከንድ ተከትሎ በሶስተኛነት አጠናቋል። ይህ የሞፋራ ድል የአውሮፓ አዲስ ሪከርድ ሆኗል። ፋራህ ቀዝቃዛና ዝናብ የነበረውን የቀኑ የአየር ሁኔታ ተቋቁሞ ሦስተኛውን የማራቶን ድሉን አስመዝግቧል። ጨርሽ ስገባ ተደንቅ ያለሁ ብሏል። የሰላሳ አምስት ዓመቱ ሞፋራህ በ2012 እና 2016 እንደ ጎረጎሪያን አቆጣጠር የ5ሺና የ10ሺ ሜትር አሸናፊ ሙፈራህ ከ1996 ወዲህ በቺካጎ የአትሌቲክስ ምድር ያሸነፈ የመጀመሪያው ብሪታንያዊ እንደሆነ ተጠቅሷል። በሴቶች ኬንያዊቷ ብሪጊድ ኮስጄይ 2 ሰዓት 18 ደቂቃ 35 ሰከንድ በቀዳሚነት ስታሸንፍ ኢትዮጵያውያኖቹ ሮዛ ደረጀ 2 ሰዓት 21 ደቂቃ 18 ሰከንድ እንዲሁም ሹሬ ደምሴ ሁለት ሰዓት 22 ደቂቃ 18 ሰከንድ በሆነ ፍጥነት በመጨረስ ሁለተኛና ሶስተኛ ሆነው ተከታትለው ገብተዋል። ከዚህ ቀደም ቺካጎ እና ለንደን ላይ አሸናፊ የሆነችው የአራት ዓመታ ኮስቼይ ሰባት የአህጉር አጋሮቿን በማስቀረት ከ5 ኪሎ ሜትር ጀምሮ ከፊት በመምራት ርቀቷን በማስቀደም በአንደኝነት አጠናቃለች። የአዲስ አበባ እግር ኳስ ፌዴሬሽን የአዲስ አበባ ከተማ ዋንጫ በየአመቱ የሚያደርገው ውድድር ቅዳሜ በአዲስ አበባ ስቴዲየም ተጀምሯል። ለአስራ ሶስተኛ ጊዜ የተዘጋጀው ይህ ውድድር ኢትዮጵያ ቡና፣ መከላከያና ኢትዮ ኤሌክትሪክ ከአዲስ አበባ ሲሳተፉ ከክልል ወላይታ ዲቻ፣ ጅማ አባጅፋር፣ አዳማ ከነማና ፋሲል ከነማ እንዲሁም ከምዕራብ አፍሪካዊቷ የናይጄሪያ ኳራ ዩናይትድ ክለብ በተጋባዥነት ይሳተፋል። ክለቡ ግብዣውን ሲቀበል ሙሉ ወጪውን ራሱ ሸፍኖ መሆኑን ተናግሯል። አንጋፋው የቅዱስ ጊዮርጊስ ክለብ ለብሔራዊ ቡድን ተጫዋቾችን ስላስመረጠ እንደማይሳተፍ አሳውቋል። እኔ የአዲስ አበባ ከተማ ዋንጫ እያመቱ በአመቱ መግቢያ ላይ ከአመቱ ተመጀነው የሚደረግ ውድድር ነው። ዘንድሮ ለአስራ ሶስተኛ ጊዜ ነው የሚደረገው። wanu gwanu aldamo gedi semas kehet no federisnu sru kesaraba raidi to wora dran ke ta dagiyot yo tasochi yo seganan dinari jo adisabo sallu malatnacho federisnu zafu pani besegede federalisnu setobiyete yelon lezi fosos en gedi gediosno gedi magijis anolamo lezi ya adisabaklabochin tagawach labochin zedalk semin maloch adergol gedi ግባቡ በጣም አሪፍ ነው። ተመልካቹን በጣም ብዙ እየገባ ነው። ቅዳሜና እሁድ አንዳንድ ሁለት ሁለት ጨዋታዎች ተደርጓል። አሁን ደግሞ ኔክስት ሮብ እና ሀሙስ አለን። በመክፈቻው ጨዋታ ኢትዮጵያ ቡና አዳማ ከነማን ሶስት ለሁለት ኢትዮ ኤሌክትሪክ መከላከያን ባስቆጠራት ብቸኛ ጎል አንድ ለዜሮ አሸንፏል። ትናንት በተደረጉት ሁለት ጨዋታዎች ባህር ዳር ከተማ ውላይታ ዲቻን፣ ፋሲል ከነማ ጅማ አባ ጅፋርን አሸንፈዋል። በመጀመሪያ የተገናኙት ባህር ዳር ከተማ ከውላይታ ዲቻ ሁለት ለዜሮ ሲለያዩ ፋሲል ከነማ ጅማ አባ ጅፋርን ሁለት ለአንድ በሆነ ውጤት ተለያይተዋል። ውድድሩ የፊታችን ቅዳሜና እሁድም ይቀጥላል። በተወዳጁ የእንግሊዝ ፕሪምየር ሊግ በሳምንቱ መጨረሻ ሶስቱ ታላላቅ ክለቦች በተመሳሳይ ነጥብ ላይ መገኘታቸው ቀጣዮቹን ውድድሮች በጉጉት እንዲጠበቁ አድርጓቸዋል። መሪው ማንቸስተር ሲቲ ከሊቨርፑል ጋር ነጥብ ተጋርተው ወጥተዋል። ምንም እንኳን ግብ ባልተቆጠረበት በዚሁ በሁለቱ ቡድኖች የአንፊልድ ጨዋታ ዘንድሮ የሊጉ አሸናፊ ለመሆን ለሁለቱም ቡድኖች ውጤቱ ወሳኝነት የነበረው ቢሆንም በጨዋታው ግን ሁለቱም ጥሩ ፉክክር አድርገውበታል። ያጡት የፍጹም ቅጣት ምት ያስቆጫቸው መሆኑን የተናገሩት የሊቨርፑሉ አሰልጣኝ በተጫዋቾቻቸው እንቅስቃሴ ግን መርካታቸውን ተናግረዋል። በጀርመን ቡንደስሊጋ ደግሞ የአምናው የቡንደስሊጋው ሻምፒዮን ባየርን ሙኒክ ያለፉት ሳምንታት ጨዋታዎች እንዳጀማመሩ ሳይሆን ቀርተዋል። በተከታታይ ነጥብ ለመጣል የተገደደው ባየር ሙኒክ ባሳለፍ ነው ሳምንት በቦርሻ ሞንሽንግላንድ ባ የሶስት ለባዶ ሽንፈት በገዛ ሜዳውና ደጋፊዎቹ ፊት አስተናግደዋል። በጨዋታው ደስተኛ እንዳልነበረ የሚገልጸው ማትስ ሀመልስ ምንም እንኳን እንዲህ አይነቱ ጨዋታ የሚያጋጥም ቢሆንም በገዛ ሜዳችን ሶስት ለባዶ መሸነፍ ግን አልነበረብንም ሲልም ከጨዋታው በኋላ ተናግረዋል። በወቅቱ ጫና መፍጠር የነበረብንን አቅም አጥተናል። ያን ማድረግ አልቻልንም። አሁን እድሉንም መፍጠር አልቻልንም። በመጨረሻም በተፈጠሩ የግለሰብ ስህተቶች ቀላል የሆኑ ጎሎችን ለማስተናገድ ተገደናል። ባየርን ሙኒክ የቅዳሜውን ውጤቱን ተከትሎም በአስራ ሶስት ነጥብ በደረጃው ሰንጠረዥ በስድስተኝነት ደረጃ ላይ ሲገኝ ዘንድሮ ወደ ቀድሞ ብቃቱ የተመለሰው ቦሩሺያ ዶርትሙንድም ሃውስበርግን አራት ለሶስት በማሸነፍ መሪነቱን አጠናክሯል። ኑረምበርግን ስድስት ለባዶ በሆነው ውጤት በሜዳው ያሸነፈው ላይፕዚግም በአስራ አራት ነጥብ በሁለተኛ ደረጃነት ይከተላል። በሌሎች ጨዋታዎችም ሆፈንሃይመን በገዛ ሜዳው የ2 ለ1 ሽንፈት በኤንትራክት ፍራንክፈርት ሲደርስበት ሃኖቨር 96 ስቱትጋርትን 3 ለ1 በሆነ ውጤት ረጥቷል። የሜንዝ እና የኸርታ በርሊን ጨዋታም ያለምንም ግብ ተጠናቋል። በፈረንሳይ የሊግ አንድ ውድድር ወጣቱ የእግር ኳስ ተጫዋች ኬሊያን እምባፔ በሳምንቱ መጨረሻ አዲስ ታሪክ ጽፏል። በፓርክ ዴ ፕራንስ ኦሎምፒክ ሊዮንን Lyon ባስተናገዱበትና አምስት ለባዶ በሆነ ውጤት ባሸነፉበት ጨዋታ በጥቂት ደቂቃዎች ውስጥ አራት ጎሎችን በተከታታይ ለማስቆጠር ችሏል። ክለቡ ፒኤስጂ በስምንት ተከታታይ ጨዋታዎች ያለመሸነፍ ክብሩንም ያስጠበቀ ሲሆን ይህም ብቻ ሳይሆን ክለቡ የ ሰማኒያ ሁለት አመት ሪከርድ ሰብሯል። በመጨረሻም ትላንት ጃፓን ውስጥ በተደረገው የፎርሙላ አንድ የመኪና እሽቅድድም ውድድር ብሪታንያዊው ሉዊስ ሃሚልተንን የሚያስቆመው አልተገኘም። እስካሁንም ከሰባት ውድድሮች ስድስቱን ማሸነፍ የቻለው ሃሚልተን ለአምስተኛ ጊዜ የዓለም አሸናፊነት ክብሩን ዘንድሮም ለመቀናጀት መንገዱን ያሳመረ አስመስሎለታል። የማርሴዲሱ ተወዳዳሪ ሉዊስ ሃሚልተን ተፎካካሪዎቹ የነበሩትን ቫልተሪ ቦታስን እና የሬድ ቡሉን ማክስ ቨርስታፕንን አከታትሎ በመግባት በቀዳሚነት ውድድሩን አሸንፏል። የቅርብ ተፎካካሪው የሆነው ጀርመናዊ ሰባስቲያን ቬትለም በውድድሩ መነሻ ላይ ባጋጠመው ችግር ስምንተኛ ደረጃነትን ይዞ ለማጠናቀቅ ተገዷል። በዘንድሮ የውድድር ዘመን በ67 ነጥብ ከሉዊስ ሃሚልተን ወደኋላ በመቅረት በሁለተኛ ደረጃነት የሚገኘው ቬትል በቀጣዩ ሁለት ሳምንት ውስጥ በአሜሪካው የሆስትን ግራንድ ፕሪ ውድድር ላይ የሚያደርጉት ፉክክር ተጠባቂ እንዲሆን አድርጎታል።